አንድ መቶ ሃምሳ በላይ የሚሆኑ የዳያስፖራ ማህበረሰብ አባላት ዲፕሎማቶችና የውጭ መገናኛ ብዙሃን ባልደረቦች የሚገኙባቸው ቡድኖች በጦርነቱ ጉዳት የደረሰባቸውን የአፋርና የአማራ አካባቢዎች ጎብኝተዋል። በመልሶ ማቋቋሙ ስራ ውስጥ እንደሚሳተፉና ወደ የመጡበት ሲመለሱም የደረሰውን ጉዳት ዓለም አቀፉ ማህበረሰብ እንዲገነዘብ ለማድረግ እንደሚጥሩ ገልጸዋል። መስፍን አራጌ ዝርዝር አለው። በከፍተኛ የመንግስት አመራሮች አቀባበል የታጀበው የአፋር ጉብኝት በጦርነቱ ጉዳት ደርሶባቸው በተለያዩ መጠለያ ተቋማት የተጠለሉ ተፈናቃዮችን ጎብኝቷል። በጦርነቱ የህወሀት ኃይሎች ዘረፋና ውድመት ፈጽመውባቸዋል የተባሉ ተቋማትን ቃኝተዋል። እንደ ውጭ ጉዳይ ሚኒስትር የዲያስፖራ ኤጀንሲ ዲፕሎማትና የጉብኝቱ አስተባባሪ ደጉ ደስታ መግለጫ በውጭ ጉዳይ ሚኒስተር ውስጥ ያሉት አምባሳደሮች አሉ፣ ዲፕሎማ ሰራተኞች በውስጡ የያዘበት ኮንዲሽን አለ። የኢትዮጵያ ተወላጅ ያልሆኑት ግን ከአሜሪካና ከአውሮፓ ሀገራት ይሄንን አፍሪካ ማለት ይህ ሀገሬ ናት ኢትዮጵያ ደግሞ ያውም የተገኝንባት ሀገራችን ናት በሚል ስሜት ከብዙ ሀገራት የሌላ ሀገር ዜጎች የመጡበት ኮንዲሽን አለ። እንደዚሁም ደግሞ በኡጋንዳ የኢትዮጵያ አምባሳደር፣ በሳቸው የሚመራ የጋዜጠኞች ማህበራትን በርካታ ሰዎች ናቸው የተገኙት። በአጠቃላይ ማለት በአካባቢው የደረሰውን ውድመት ብቻ ሳይሆን የኢንቨስትመንት አማራጮች የተመለከቱት ጎብኞቹ ዛሬ በደሴ የከተማ የህወሓት ኃይሎች ጉዳትና ዘረፋ ፈጽመውባቸዋል በሚባሉት ቦሩ ሜዳና ደሴ ሪፍ ፌደራል ሆስፒታሎች እንዲሁም በወሎ ዩኒቨርሲቲ ደሴ ግቢ ቆይታ አድርገዋል። ከአሜሪካ ሎስ አንጀለስ የመጡትና የህግ የዓለም አቀፍ ፖሊሲና የትምህርት ባለሙያ የሆኑት ዶክተር ታዲዎስ በላይ በንጹሐን ዜጎች ላይ የደረሰው ሞት፣ አካል ጉዳትና መፈናቀል፣ በአገልግሎት ሰጪ ተቋማትም ላይ የተፈጠረው ዘረፋና ውድመት ስሜት የሚጎዳ ነው ሲሉ ነበር የገለጹት። ስሜቱ በጣም ከባድ ነው ለመግለጽ የእውነት በጣም ኢሞሽናል ነበርን ሁላችንም። ኦፍኮርስ ይሄ ነገር እዛ ሁነን በቴሌቪዥን፣ በቪዲዮ፣ በፎቶ መልክ አይተነዋል ነገር ግን ደግሞ እዚህ መተ ደግሞ ስታየው ወገናችን ላይ እዚህ ምንም የሌለበት ፖለቲካ ውስጥ የሌሉበት ገበሬውን አፈናቅለው አርብቶ አደሩን አፈናቅለው ሜዳ ላይ ነው ጥለት ሄዱት። ንብረቶች ተዘርፈው፣ እነዚህ የመንግስት ተቋማትን ቢሆኑ የሚያገለግሉት ሕዝብን ነው፣ ምስኪኑን ሕዝብ ይህን እንደ ሕዝብ ነው እያገለገሉ ያሉትና በዚህ ደረጃ እንደዚህ በጣም እጅግ በጣም አሰቃቂ የሆነ በጣም አጸያፊ የሆነ ድርጊት ሰርተው በመሄዳቸው የእውነት በጣም ሁላችንም ተሰምቶናል፣ በጣም እጅግ በጣም አዝነናል። በፈረንሳይ ሀገር ፓሪስ ከተማ ውስጥ በዩኒቨርሲቲ መምህርነት የሚ ያገለግሉት ፕሮፌሰር ብዙነሽ ታምሩም በተለይ በወሎ ዩኒቨርሲቲ ላይ የደረሰውን ጉዳት የሚያስቆጭ ነው ይላሉ። እኔ እንግዲህ ዩኒቨርሲቲ ፕሮፌሰር እስከሆንኩ ድረስ ዩኒቨርሲቲ በጣም ነክቶኛል እና ትንሽም ወደ ስሜታዊነት የሚያስገብቶኛል። ግን አሁንም ቢሆን መረጋጋት ያስፈልጋል። ለምን ስሜታዊነት ጥቅም የለውም። ይሄ ያየነው ተቋም ዩኒቨርሲቲው ውስጥ ወደ 39 ሺህ ተማሪ የሚያስተናግድ ነው። 39 ሺህ ተማሪ ስራ ፈትቶ ተቀምጧል ማለት ነው። አስተማሪ መማር ማስተማር ሁሉ ሂደቱ ቆሟል። ሪሰርቹ ቆሟል ማለት ነው። ይሄ ደግሞ ጥሩ አይደለም። ይሄ ደግሞ የወሎ ዩኒቨርሲቲ በጣም ከኢትዮጵያ በሙሉ ለሚመጡ ተማሪዎች ትሬኒንግ የሚሰጥ ነው። ከሁሉም ሲል ከትግራይም የመጡ ብዙ ልጆች የሚማሩበት ስለሆነ ይሄን ነገር ተረጋግተን ነው ማየት ያለበት። ግን ትምህርት ማለት አጥፊ ተግባራትን እንዳይደገሙ ማድረግ ነውና ከቁ ከቁስ ዘማወጥቶ ሁሉም የመፍትሄ አካል ሊሆን ይገባዋል ሲሉ መልእክት አስተላልፈዋል። ትምህርት ማለት ምንድን ነው? እዚህም ያሁን የደረስንበት እዚህ የምናየውን ውድመት ከአሁን ወዲያ እንዴት ነው ኖሞር የሚባል አደለም። መፈክሩ እንዲህ ቦታ እንዳንድ ደርስ እንዴት ነው አብረን የምንኖረው? እንዴት እንደዚህ ለፓብሊክ የሚሆኑ ዩኒቨርሲቲዎች የጤና ተቋሞች የማወድም ማትወድም ኢትዮጵያ የሚሆን ሎንግ ተርም ያስፈልጋል። ዶክተር ታዲዮስ በበኩላቸው ያልተነገረውን ታሪክ የመንገር ኃላፊነት እንዳለባቸው ያስገነዘበ ጉብኝት እንደነበር ገልጸዋል። እኔ ወኪ የመጣሁት የኢትዮጵያን ፓብሊክ ዲፕሎማሲ ኔትወርክ የሚባለው ሎስ አንጀለስ አካባቢ እንደዚሁም ወደ 13 14 እስቴቶች ጋር ነው የምንሰራው አሜሪካ ውስጥ ሰው የሚጠበቀው እንግዲህ ብዙ ነው። ዲያስፖራ በብዙ መልኩ በብዙ አይነት ተቃውሞ በማሰማት የተለያዩ የኮንግረስ አባላቶች ሊሆኑ ይችላሉ፣ የሴኔት አባላቶች ሊሆኑ ይችላሉ። እነሱ ኢትዮጵያ ውስጥ ያለው እውነታ አትሊስት የእኛንም እንኳ ድምፅ ስሙ። መሬት ላይ ያለውን ነገር ይዘን ይሄዳል፣ ተወካዮቻችን እናሳያለን። ተጎጂዎቹ እኛ ነን፣ የእኛ ወገኖች ናቸው የተፈናቀኑ። ትምህርት ቤቱ የፈረሰው እኛ ጋን፣ ሆስፒታሉ የፈረሰው እኛ ጋን። ስለዚህ ይህንን ተመልከቱ። ይህንም ደግሞ በማገዝ በኩል ደግሞ የአሜሪካ መንግስት አስተዋጽኦ እነዛ ውስጥ መካተት መቻል አለበት። ኢትዮጵያ ውስጥ ያለውን ሁኔታ በተንሸዋረረ መልኩ የተረዱበትን መንገድ ማስተካከል አለባቸው። ለመልሶ ግንባታውም ላይ በገንዘብ በማቴሪያል፣ በሀሳብና በሌሎች አስፈላጊ በሆኑ ጉዳዮች ሁሉ ለመደገፍ ዝግጁነታቸውን አረጋግጠዋል። ከአሜሪካን ሎስ አንጀልስ የመጡት ዶክተር ሊ ሴንኪስካ የኢትዮጵያ መንግስት ያስተላለፈውን ጥሪ ተቀብለው እንደ አገር ወደ ኢትዮጵያ እንደ አህጉር ወደ አፍሪካ ለመጀመሪያ ጊዜ ነው የመጡት። የደረሰውን ጉዳት አሳዛኝ ሲሉ የገለጹት ዶክተር ሊ ወደ ሀገራቸው ሲመለሱ የደረሰውን ጉዳት ለዓለም አሳውቃለሁ ነው ያሉት። ድርሻ የሚሆነው በአሜሪካ ጣልቃ ገብነት የደረሰውን ሁሉ አሜሪካን ለሚገኙት ማስረዳት ነው። በግሌ ከመልሶ መገንባት ተግባሩ ባለፈ በአፍሪካውያን ዲያስፖራ ማኅበረሰብና አፍሪካ ውስጥ በሚኖሩ አፍሪካውያን መካከል ያለው መተባበር እንዲቀጥል እፈልጋለሁ። በዚህ መልኩ ነውና እንዲህ አይነቱን ጥፋት መከላከል የሚቻለው። እንዲያ ካልሆን ግን በየጊዜው እናለማለን፣ በየጊዜው ይጠፋል። በምንኖርባት ሀገር ያለው መንግስት የእኛነታችን መገኛ የሆነችውን አፍሪካን እንዲያጠፋ You know, we can't allow the governments in which we live to continue to, uh, destroy our homeland, which is the African continent. በውጭ ጉዳይ ሚኒስትር የዲያስፖራ ኤጀንሲ ዲፕሎማትና የጉብኝቱ አስተባባሪ ደጉ ደስታ ጉብኝቱ ከተያዘለት ዓላማ አንጻር በተለይ በጦርነቱ ጉዳት የደረሰባቸውን አካባቢዎችንና ሕዝቦችን ችግር በማሳየቱ ረገድ የተሳካ እንደነበረ ነው የተናገሩት። እዚህ ምንም እንኳን በቁጥር ውስን ይሁን እንጂ ዲያስፖራዎቹ ሌሎች ሀገራት ሚዲያዎችም የተገኙበት አጋጣሚዎች ነበሩ እና በላይቭን በምንም በርከት ያሉ ስራዎችን ለአለማት እየሰሩ ስለነበረ አንደኛ እዚህ ሆኖ የቤት ስራውን እየወሰደ ያለበት ኮንዲሽን አለ በግል ለራሱ እዚህ ሆስፒታል ላይ እኔ ከአሁኑ በኋላ ቲም አዋቅሬ በእኔ በኩል ያሉትን በአሜሪካ አውሮፓ ያሉትን ሶሳይቱን እያነሳሳው እኔ በግል ይሄ እንሰራለሁ እንዲህ እንዲህ አይነት የነበሩ ስሜቶችን ላይ ለማየት ሞክረናል ማለት ነው። ጎብኚዎቹ ነገ በኮምቦልቻ ከተማ በመሰረተ ልማትና ተቋማት ላይ የደረሰውን ጉዳት ከተመለከቱ በኋላ ጉብኝታቸውን እንደሚያጠናቀቁ ነው የደረሰን መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ